ኢትዮጵያ ግብፅና ሱዳን በህዳሴ ግድብ ጉዳይ አዲስ አበባ ውስጥ ያካሄዱት ውይይት የመጨረሻ መግባባት ላይ ሳይደርስ ተበትኗል። የውሃ ሞላልና አለቃቀቅ እንዲሁም የድርቅ ሁኔታ ሥራ አመራር መርህ ያለ ስምምነት የተንጠለጠሉ ጉዳዮች መሆናቸውን የኢትዮጵያ የውሃ የመስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሽ በቀለ ለአሜሪካ ድምፅ ተናግረዋል። ዩናይትድ ስቴትስ እና የዓለም ባንክ በውይይቶቹ በታዛቢነት እንዲሳተፉ መስማማት ጥቅምን አሳልፎ መስጠት እንደሆነ ተደርጎ ከሚሰሙ አስተያየቶች ጋር ሚኒስትሩ አይስማሙም። ዶክተር ስለሺ የሥራ መልቀቂያ አስገብተዋል ተብሎ የተናፈሰውም ውሸት ነው ሲሉ አስተባብለዋል። ፌክ ኒውስ ነበር ብለዋል። በድጋሚ እስክንድር ፍሬው ተከታዩን ዘገባ ይዟል። ኢትዮጵያ ግብፅና ሱዳን ለሁለት ቀናት በአዲስ አበባ ያካሄዱት ውይይት በተለይ በሁለት የመጨረሻ ጉዳዮች ላይ ያተኮረ እንደነበር ተገልጿል። ሁለቱ ዋነኛ ጉዳዮች የግድቡ አሞላልና ውሃ አለቃቀቅ እንደዚሁም የድርቅ ጊዜ የውሃ አለቃቀቅ ጉዳይ መሆናቸውን የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ አስታውቀዋል። ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ግድቡ በስንት ዓመት ይሞላ በሚለው ሀሳብ ላይ ግብፅ በድርድሩ ሲራመድ ከቆየው የተለየና በሰንጠረዥ የተዘጋጀ አዲስ ሀሳብ ይዛ መቅረቧን አስረድተዋል። በሳይንሳዊ መንገድም ደግሞ ጥናቱ የተደረገው ምርምሩ የተደረገው ሞዴል ተሰርቶ በትክክል የታየ ነገር ነው ከ ከስድስት ከሰባት ዓመት የሙሌት ጊዜ ጉልህ ተጽዕኖ በማያመጣ መልኩ ግድቡ መሞላት ይችላል። በአጠቃላይ ይሄ ከኢትዮጵያ የውሃ መጠቀም መብትና ያለመጠቀም መብት ጋር የተያያዘ አይደለም ግድብ ነው ምንሰራው። ስለ ግድቡ ሙሌት ብቻ ነው። ስለ ውሃ አጠቃቀም መብት የመሳሰሉት ነገሮች ትናንት እየተጠቀምነው ነው፣ ዛሬም ወደፊትም እንጠቀማለን። ያንን መብት መሸረሽ አይደለም። በፕሪንስፕል ደረጃ በአፋቸው እነሱም ያንን የመከላከል ሀሳብም አቅርበው አቁም አሁ ትጠቀማላችሁ፣ ወደፊት ትጠቀማላችሁ ነው። ግብጽ ከ2 እስከ 21 አመት እንዲፈጅ ጠይቃለች ሙሌቱ። ኢትዮጵያ ደግሞ እስከ ሰባት አመት እንዲሞላ ነው ፍላጎቷ። ቀጥታ ጥያቄ አይደለም። በሰንጠረዥ ውስጥ ያለውን እኛ እንደ ቴክኒካል ሰንጠረዥውን በደንብ ኢቫሉዌት ስናደርገው ምን ያህል ጊዜ ይፈጃል? በዚህ ሰንጠረዥ መሰረት ከሞላ እንካልን ከ12 እስከ 21 ዓመት እነሱ ባቀረቡት ሰንጠረዥ። አዎ ይሄ አስበውበት ይሁን ወይም ለተንኮል ብቻ ያን አምጥተዋል፣ የማያዋጣ ነው። አይሆንም፣ በቃ አይሆንም፣ አይሆንም። ምክንያቱም ምክንያት አይኖረውም ከዛ በላይ ኤክስቴንት ለማድረግ ከእኛ በኩል ማለት ነው ችግር ከመጣ በእርግጥ ችግሩን ለመቋቋም በጋራ እንሰራለን። ትብብር ማለት ያ ነው እንጂ ትእዛዝ አይደለም ማለት ነው። ስለዚህ ይሄ እንደማያስኬድ እነሱም አስረድተናቸዋል እስከ መጨረሻ። በውይይቱ ልዩነት የተፈጠረበት ሌላ ነጥብ የድርቅ አስተዳደር መርህ መሆኑንም ሚኒስትሩ አብራርተዋል። እናም በምን አይነት የድርቅ ጊዜ ምን ያህል የውሃ መጠን ይለቀቅ የሚለው ሀሳብም ከመጨረሻ ስምምነት ላይ አልተደረሰበትም። ኢትዮጵያ ግብፅና ሱዳን በሚያካሂዱት የሶስትዮሽ ውይይት ዩናይትድ ስቴትስ እና የዓለም ባንክ በታዛቢነት እየተካፈሉ ይገኛሉ። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑሽን እና የዓለም ባንክ ፕሬዝዳንት ዴቪድ ማልፓስ በተገኙበት ባለፈው ኅዳር በዋሽንግተን በተካሄደው ስብሰባም ነው አሁን ለቀጠሉት ውይይቶች የጊዜ ሰሌዳ የተዘጋጀው። ኢትዮጵያ ዩናይትድ ስቴትስ እና የዓለም ባንክ በታዛቢነት እንዲሳተፉ መስማማቷን ጥቅሟን አሳልፋ እንደሰጠች የቆጠሩ አንዳንድ ወገኖች አልጠፉም። በማኅበራዊ ሚዲያም ትችቶችን ሲሰነዝሩ ቆይተዋል። የውሃ መስኖና ኤሌክትሪክ ኃይል ሚኒስትርና የኢትዮጵያ ተደራዳሪዎች ቡድን መሪ ዶክተር ኢንጂነር ስለሺ በቀለ ግን ትችቶቹን አጣጥለዋል። እኔ እስካሁን ካየሁት የአሜሪካ የሚሆን የዓለም ባንክ ዝም ብሎ የሚጻፈው ነገር አይደለም። አንደኛ ስንደራደር ቀድሞ ነገር ዲስክሬዲት ማድረግ እኮ ነው። አንድ የሀገርን ኢንተረስት ጠብቆ ሊተቀን ለሚሟገትን ሰው አሜሪካ ስለመጣ ወርልድ ባንክ ስለመጣ የራስን ኢንትረስት ተሳልፎ ይሰጣል የሚባል ነገር የለም። ፕሪንስፕል በሆነ መሰረት ላይ ነው። እነሱም መርህ ባለ መርህ ይዘን ነው ምንሰራው። እነሱም ከመርህ ውጪ እንዲያርጉ እንዲያታርጉ አይሉም። መጀመሪያውኑ አሜሪካ ሶስቱንም አገሮች በሚጋብዝበት ጊዜ እኛ እንደምንገምተው ያው ቅድሚያ ግብጽ ጥያቄውን አቅርባ ሊሆን ይችላል። አሸማግሉን ስንሄድ አክብረናችን የመጣ ነው ማሸማገል ግን አንቀበልም፣ አቋማችን ያን አቋም አክብረው። ስለዚህ እንዴት እናግዛቸው ኦብዘርቨር ሆነናችሁ፣ ከፈለጋችሁ ቁጭ ብላችሁ ተመልከቱ። ታዛቢ ማለት ነው። ታዛቢ ያንን በዛ ስታተስ አብረውን ቁጭ ብለዋል። ዋሽንግተን ይህንኑ ውጤቶችን አብረን ለማየት በውጭ ጉዳይ ሚኒስትሮች ደረጃ እና ሌሎች ስትራቴጂካዊ ቀጠናውን የአካባቢውን ሁኔታ አብረን ለማየት እንድንችል ሌሎች የልማት ጉዳዮችን በጋራ እንድናይ ሶስት ተጨማሪ ስብሰባዎች ዋሽንግተን ላይ እናደርግ የሚል ስምምነት አለን። በዛ መንፈስ ነው። እና ይሄ ከወልድ ባንክም፣ ከዓለም ባንክ ወይም ከትሬዥሪ ሴክሬታሪ ከአሜሪካ የሚላኩ ሰዎች አሉ። ቁጭ ብለው ነው የሚያዳምጡ። አሜሪካ የገንዘብ ሚኒስትር። አዎ። እና እነኚህ ታዛቢ ናቸው እንጂ አሸማጋዮች አይደሉም። ምንም አይነት ስቴትመንት እንኳን አይሰጡም። ቁጭ ብለው ነው የሚያዳምጡ። የታዛቢዎች መኖር እንዲያውም አዎንታዊ ሚና እየተጫወተ መሆኑን ነው ሚኒስትሩ የሚናገሩት። አንደኛ በፊት ዝም ብሎ ሁሉም እንደፈለገ የሚናገረው፣ ትንሽ ታዛቢ ባለበት የምትናገረው ሌላ ነው። ስለዚህ ዲስፕሊን ሆነን በተገቢው መንገድ ብዙ ርቀት መሄድ እንድንችል አድርጎናል። ኢትዮጵያ ቀድሞ ነገር ለምን ሄደች የሚልም ሰው አለ። ምንም ችግር የለውም። ፓርትነሮቻችን ናቸው፣ አጋሮቻችሁ ናቸው። አብረን በብዙ የልማት ስራዎች አብረን እንሰራለን፣ በብዙ የአካባቢ ጉዳዮች ላይ አብረን እንሰራለን። አይ አንሄድም ማለት እኮ የምንደብቀው ነገር አለ ማለት ነው። ማንንም ይጥራው፣ ማንንም ቀርቦ ማርስም ላይ እንጠራ አለም ላይ ምንም የሚያሳፍር ነገር የለም ትክክለኛ የሆነ መረጃ ይዘን ትክክለኛ የሆነ ሳይንስ መሰረት አድርገን የራሳችንን ጥቅም የማስከበር ጉዳይ ነው አንድ ጥያቄ ላንሳ ሶሻል ሚዲያ ከነሱ አይቀር ባጭሩ የሚመልሱልኝ እርሶን በግል በተመለከተ መልቀቂያ አስገብተዋል በሚኒስትርነት ላለመቀጠል የሚል መረጃም ተሰራጭቶ ነበር አንድ ሰሞን ይሄ እውነት ነው በዚህ ላይ አጭር መልስ ከሰጠ መልቀቂያ አላስገቡም እኔ የጻፍኩት መልቀቂያ የለም ከፕራይም ሚኒስትር ጋር ውይይት አድርገናል። በእንዲህ አይነት ጉዳዮች ምንድን ነው እንግዲህ ያው እንደምታውቀው የመጣሁት ከዩናይትድ ኔሽንስ ነው። የወሰድኩት ጊዜ ሶስት አመት ጊዜ ነው። በዚያ ዙሪያ ውይይት አድርገናል። ሶስት አመት እየሞላኝ ነው። ለሶስት አመት ነበር የመጡት? ሲመጡ ለሶስት አመት በቦታው ላይ ለማገልገል በሚኒስትርነት አገልግዬ አንዳንድ አስቸጋሪ ነገሮች ስለነበሩ እነኛን የኔን ኮንትሪቢዩት ለማድረግ ኮሚትመንት ወስጄ የመጣሁበት ነው። ይሄን ተወያይቻለሁ። ያን በምወያይበት ጊዜ አሁን ካሉት አስቸጋሪ ሁኔታዎች ይሄን ብዙ የተወሳሰቡ ነገሮች መስመር ባልያዙበት ሁኔታ መልቀቁ ተገቢ እንዳልሆነ ሁለታችንም አምነንበት የተሆነው ነገር ነው። እርስዎም ክቡር ጠቅላይ ሚኒስትሩም ተስማምታችሁ እንጂ እኔ መልቀቂያ በእጄ ጽሁፍ ጽፌ ልልቀቅ ብዬ አላስገቡም እና ስለዚህ ለሶስት አመት ነበር። አሁን አራዝ ማውታል ማለት ነው ያለው። አገሬ እስከምትፈልገው የኔ ሰርቪስ እስከምትፈልግ ድረስ እኔ ኢንዲቪጁዋል ላይ እሱ ግለሰብ ነው። አገልግሎቱን እስከፈለገች ድረስ አገሪቷ አገሪቷ እቀጥላለሁ። የሌሎች ደግሞ አዳዲስ ጥሩጥሩ ሐሳብ ደሞ ያለው ከኢነርጂው ብቻ ሳይሆን ከግድቡ ብቻ ሳይሆን ሌሎች በርካታ ጥሩጥሩ ሐሳቦች አሉ። መሬት ላይ እያወረድነው ያለ ነው። እነኚህን በጥሩ ሁኔታ መስመር ከያዙ በኋላ ደግሞ ሌላ አዲስ ሀሳብ ያለው መጥተው ደግሞ ሀገሩን ይገነባል፣ ያግዛል፣ ግንባታ ውስጥ ይሳተፋል። እነኛን ጥሩ ጥሩ ሀሳቦች ወደ ተግባር ይለወጣል። አገር የምታድገው ህዝቦቿ የተወሰነ ነገር ላይ እውቀት ያላቸው በእውቀት መሰረት አስተዋጽኦ ሲያደርጉ የሂዩማን ካፒታል ወይም የሰው ኃይልን የመጠቀም ብቃት እየተሻሻለ ይሄዳል። ለውጥም የሚመጣው እድገትም የሚመጣው ከዛ ነው። ሌሎች ሀገሮችን ብንወስድ እነ ቻይና፣ ጃፓን ምን በአብዛኛው እኮ ሰዎቻቸውን ወደ ውጭ ይልካሉ። የውጭ ኤክስፒሪየንስ እንዲያገኙ ያደርጋሉ፣ እንዲማሩ ያደርጉና መልሰው ሀገራቸው ዲያስፖራ የሚባለው ኮሚኒቲ ተመልሶ ነው ሀገሩን የገነባው። እዚህ እንደ ግለሰብ የእኔ ጥቅም ፎሬቨር ቢቀርም ችግር የለውም። ከተባበሩት መንግስታት ነው የመጡት። በፊትም ወስኜ ነው ደሞዝን ትቼ ነው ልጆቼን በነበሩበት ስታንዳርድ ለማስተማር የምከፍለው ዋጋ አለ። ከሴቪንጌ ያ ሲያልቅ ደግሞ አቅሜ ያልቃል። ያን ጊዜ የምተወው ነገር ይሆናል ማለት ነው። ሌሎች አማራጮችን ፈልጋለሁ። ሌላ ሰው ደግሞ ይጠቃል። እና ብዙ ሰው አለ ከስርም ደግሞ የተዘጋጀ ያለ በርካታ ሰው አለ እና ሊደርሽፕ ላይ በእኛ ሴክተር ላይ ወደፊት ብዙ ችግር አይገጥመንም የሚል እምነት አለ። የኢትዮጵያ የግብፅና የሱዳን የውጭና የውሃ ሀብት ሚኒስትሮች የፊታችን ሰኞ በዋሽንግተን እንደሚገናኙ ይጠበቃል። በዋሽንግተን ውይይትም ቢሆን ኳሱ ያለው በግብፃውያኑ ሜዳ ነው ብለዋል የኢትዮጵያው ሚኒስትር ዶክተር ኢንጂነር ስለሺ በቀለ። ከኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ ጋር ያደረግኩት ቃለ ምልልስ ሰፋ ያለ ነው። በሌላ ዝግጅት ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።